ትኩረት በአፍሪካ የማዕከላዊ አፍሪቃ ሪፐብሊክ መዲና ባንጊ ካለፉት ጥቂት ቀናት ወዲህ አዲስ የጥቃት ማዕበል አስጨንቋታል። በሙስሊሞችና በክርስቲያኖች መካከል በተነሳው አዲሱ ሁከት ቢያንስ አርባ ሰዎች ሞተዋል። በብዙ ሺህ የሚገመቱም ከቤት ንብረታቸው ተፈናቅለዋል። ሁከቱ የተቀሰቀሰው በባንጊ በብዛት ሙስሊሞች በሚኖሩበት ፒኬ አምስት በሚል መጠሪያ በሚታወቀው ሰፈር ባለፈው ሳምንት ቅዳሜ አንድ ሙስሊም የታክሲ ሾፌር አንገቱ ታርዶ በተገኘበትና ሙስሊሞቹ በመዲናይቱ ያሉ የክርስቲያን ሰፈሮች ላይ አጸፋ ጥቃት በወሰዱበት እንዲሁም ክርስቲያኖቹ የጸረ ባላካ ሚሊሻዎች ሕዝቡን ላመፅ በቀሰቀሱበት ጊዜ ነው። ይህንን ሁከት ተከትሎ የሀገሪቱ የሽግግር መንግስት ፕሬዚደንት ካትሪን ሳምባ ፓንሳ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለመሳተፍ ከሄዱባት ኒውዮርክ ዩ ኤስ አሜሪካ ጉዞአቸውን አቋርጠው መመለስ ግድ ነበር የሆነባቸው። በባንጊ ባለፈው ሰኞ ሰልፈኞች ፕሬዝደንቷ ስልጣናቸውን እንዲለቁ በመጠየቅም አደባባይ መውጣታቸው የሚታወስ ነው። በማዕከላዊ አፍሪካ ሪፐብሊክ አጠቃላዩ ምርጫ እንደ አውሮፓውያን ዘመን አቆጣጠር ጥቅምትና የፊታችን ህዳር ወር እንዲካሄድ ታቅዶ ነበር። ይሁንና አሁን እንደገና በተቀሰቀሰው ሁከት የተነሳ ምርጫው ወደ ሌላ ጊዜ መተላለፉን የሀገሪቱ ባለስልጣናትና በዚያ የተሰማራው በምህፃሩ ሚኑስካ የተባለው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ መሪ ኤርቬ ላድሱ ባለፈው ሐሙስ ለጋዜጠኞች ገልጸዋል። በሙስሊሞችና ና በክርስቲያኖች መካከል በማዕከላዊ አፍሪቃ ሪፐብሊክ ይህን መሳይ ግጭት ሲነሳ ያአሁኑ የመጀመሪያ ጊዜ ባይሆንም አዲሱ ሁከት በሀገሪቱ እርቀ ሰላም ለማውረድ የተጀመረውን ጥረት መና እንዳያስቀረው ማስጋቱን ዶይቼ ቬለ ያነጋገራቸው ለውዝግቦች የመፍትሔ ሀሳብ የሚያቀርበው በምህፃሩ አይሲጂ በመባል የሚታወቀው ዓለም አቀፍ ድርጅት ተንታኝ ቲቦ ልሱወር ገልጸዋል። ባለፉት ቀናት የተከሰቱት ግጭቶች ሁሉ ውጥረቶች በመዲናይቱ ባንጊ ብቻ ሳይሆን በሌሎች የማዕከላዊ አፍሪቃ ሪፐብሊክ አካባቢዎችም አሁንም እንደ ተካረሩ መሆናቸውን ያመለክታሉ። ይህም በአንድ ወቅት በማዕከላዊ አፍሪቃ ሪፐብሊክ ውጥረቱ ረግቧል ብሎ አስቦ ለነበረው ለዓለም አቀፉ ማህበረሰብ ጠንካራ መልእክት ነው የሚያስተላልፈው። ይህ በጣም አሳዛኝ ማስታወሻ ነው። በማዕከላዊ አፍሪካ ሪፐብሊክ በተቀናቃኞቹ ሙስሊሞቹ የሴሌካ አማጽያንና በክርስቲያኖቹ የጸረ ባላካ ሚሊሻዎች መካከል ግጭቱ ተጠናክሮ ከቀጠለ ወዲህ የሙስሊሙንና የክርስቲያኑን ሕብረተሰብ ለመለያየት ብዙ ጥረት ተደርጓል። ሰሞኑን ከታየው ግድያ መካከል ግን ብዙ የተፈጸመው በብዛት ሙስሊሞች በሚኖሩበት የመዲናይቱ አካባቢ ነው። በሀገሪቱ የጸጥታው ሁኔታ እስካልተረጋጋ ድረስም ይህ አይነቱ ግድያ ማቆሙ አጠራጣሪ መሆኑን ቲቦ ለሱወር አስታውቀዋል። እንደሚታወቀው ጸጥታ እስከሌለ ድረስ እርቀ ሰላም ሊወርድ አይችልም እና በማዕከላዊ አፍሪቃ ሪፐብሊክ የተሰማሩት የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ወታደሮች በዋነኛነት ሊወስዱት የሚገባው እርምጃ ሲቪሉን ሕዝብ መከላከል እንደሚችሉ በግልጽ የሚያሳዩበት ድርጊት መሆን አለበት ብዬ አስባለሁ። በተለይም በባንጊ በተለያዩ ሰፈሮች የሚኖሩትና በሰላም አስከባሪ ጓድ ወታደሮች በቂ ከለላ እንዳልተደረገላቸው የሚሰማቸውን ሙስሊሞች መከላከል ይኖርባቸዋል። ሰላም አስከባሪዎቹ የስልጣኑን ሚዛን በመቀየር ሕዝቡን ለመከላከል እንደሚችሉ የሚያሳየውን ስሜት ሊፈጥሩ ይገባል። በዚሁ በባንጌ ሁለቱን ተቀናቃኝ ወገኖች ለመለየት የሚደረገው ጥረት ትክክለኛ መሆን አለመሆን ላይ በሀገሪቱ መንግስትና በዓለም አቀፉ ማህበረሰብ መካከል በአንድ ወቅት ብዙ ክርክር መካሄዱ የሚታወስ ነው። የማዕከላዊ አፍሪቃ ሪፓብሊክ መንግስት የሙስሊሙን ህብረተሰብ በባንጊ ማቆየት ይሻላል ሲል ቢከራከርም ዓለም አቀፉ ማህበረሰብ የሰው ህይወት ማትረፍ እንደሚበልጥ ነው ያመለከተው። ይህ አይነቱ ክርክር በቀጠለበት በአሁኑ ጊዜ ግን በማዕከላዊ አፍሪካ ሪፐብሊክ የተሰማሩት ከ10 ሺህ የሚበልጡት የተባበሩት መንግስታት ድርጅት ሰላም አስከባሪዎች የሙስሊሙን ህብረተሰብ አባላት በተለያዩ አካባቢዎች በማስፈር የደህንነታቸውን ዋስትና ማረጋገጥ ለሚችሉበት ድርጊት ትኩረት ሊሰጡ እንደሚገባ ለውዝግቦች የመፍትሄ ሀሳብ የሚያቀርበው ያለም አቀፉ ድርጅት ተንታኝ ቲቦ ለስወር ሀሳብ አቅርበዋል። እንደ ለስወር አስተያየት የማዕከላዊ አፍሪካ ሪፐብሊክ መንግስት እንደ አውሮፓውያን ዘመን አቆጣጠር የ2013 ዓ ምህረቱን የእርስ በርስ ጦርነት ተከትሎ እስካሁን የጸጥታውን ሁኔታ አስተማማኝ ያላደረገበት ሁኔታ አንዳንድ የሀገሪቱ ዜጎች የሽግግሩ መንግስት ፕሬዚደንት ስልጣናቸውን እንዲለቁ በመጠየቅ አደባባይ እንዲወጡ መገፋፋቱም የተጠበቀ ውጤት ነው እንደማስበው። የአለመረጋጋቱ ሁኔታ አሁንም መቀጠሉን ሊረዱት ያልቻሉ አንዳንድ የሀገሪቱ ዜጎች ቁጣቸው ገንፍሎ አደባባይ ቢወጡ አያስገርምም። ግን እዚህ ላይ የአደባባዩን ተቃውሞ የመሩት አንዳንዶቹ ሰዎች የራሳቸው የፖለቲካ አጀንዳ እንዳላቸው ግልጽ ማድረግ አስፈላጊ ነው። እነዚህ ግለሰቦች ከአንዳንዶቹ የታጠቁ ቡድኖች ጋር ግንኙነት አላቸው እና ፕሬዚዳንት ካትሪን ሳምባ ፓንዛ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ በነበሩበት ጊዜ ከስልጣን እንዲወርዱ በመጠየቅ ተቃውሞ መካሄዱ እንዲያው የአጋጣሚ ጉዳይ ለመሆኑ ሊታወቅ ይገባል። ተቃውሞውን የጠሩት ወገኖች የፖለቲካ ጥቅማቸውን ለማስጠበቅ ይችሉ ዘንድ በባለስልጣናቱ ላይ ግፊት ለማሳረፍ የተጠቀሙበት ስልት ነው። በማዕከላዊ አፍሪካ ሪፐብሊክ መዲና ባንጊ ባለፈው ሰኞ በተካሄደው የተቃውሞ ሰልፍ ወቅት በዚያ የተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ የሚኑስካ ወታደሮች በከፈቱት ተኩስ ቢያንስ የሶስት ሰዎች ሕይወትን መጥፋቱ በጓዱ ላይ ብርቱ ወቀሳ ከማሰንዘሩ ሌላ የጓዱን ተልዕኮ እንዳያከሽፈው የሀገሪቱ ዜጎች ስጋታቸውን ገልጸዋል። ቲቦ ለስወርግን ይህንን የህዝቡን ስጋት ባይጋሩትም በሚኑስካ የሚጠቃለሉት ሰላም አስከባሪዎች የማዕከላዊ አፍሪካ ሪፓብሊክ ህዝብ እምነትን ለማግኘት ብዙ መስራት እንዳለባቸው ነው የገለጹት። የሚኑስካ ተልኮ የሚከሽፍ አይመስለኝም። ግን ሰላም አስከባሪዎቹ ህዝብ ላይ ተኩስ ከመክፈት በመቆጠብ ወንጀለኞቹንና የኃይሉን ተግባር የሚያስፋፉትን ሚሊሻዎች ማሰር ይኖርባቸዋል። ይህንን ካላደረጉ፣ ህዝቡን ከታጣቂ ቡድኖች ጥቃት መከላከል እንደሚችሉ ካላሳዩ፣ ህዝቡ በአንጻሩ ጥላቻ ያድርበታል። በባንጊ የሚኖሩ የማዕከላዊ አፍሪቃ ዜጎች እጅግ ብዙ ገንዘብ ወጥቶ በብዙ ሺህ የሚቆጠሩ የተባ የሚከበሩት መንግስታት ድርጅት ሰላም አስከባሪ ወታደሮች በሀገሩ ቢሰማሩም በገሃድ አንዳችም ለውጥ እንዳላዩ ነው የሚናገሩት። እርግጥ በማዕከላዊ አፍሪቃ ሪፐብሊክ የተሰማሩት የሚኑስካ ወታደሮች በተቃዋሚዎች ላይ ተኩስ ከፍተው ሕይወት አጠፉ መባሉን የሰላም አስከባሪው ጓድ ሐሰት ሲል አስተባብሏል። ይሁንና በማዕከላዊ አፍሪቃ ሪፐብሊክን መዲና ባንጊና በሌሎች የሀገሪቱ አካባቢዎች እንደ አዲስ የተከሰተው ግጭት ከቁጥጥር ውጭ እንዳይሆን ከተፈለገ የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ሚኑስካ አባላት ከኃይሉ ተግባር በመቆጠብ የጸጥታ ጥበቃ አቅማቸውን እንዲያጠናክሩ የሀገሪቱ ባለስልጣናት ከመጠየቅ አልቦዘኑም። የጋዜጦችም ስደተኞች ወደ አውሮጳ እየገቡ ያሉበት ሁኔታ በአህጉሩ ያስከተለው ቀውስ ጋዜጦች በዚህ ሳምንት አስተያየት ካቀረቡባቸው አፍሪቃ ነክ ጉዳዮች ጥቂቶቹ ናቸው። በኢንዱስትሪ የበለጸጉት ምዕራባውያቱ የቡድን ሰባት አባል ሀገራትና የባህረ ሰላጤ አባል መንግስታት ስደተኞችን በመርዳቱ ተግባር ለተሰማሩት የተባበሩት መንግስታት ድርጅት መስሪያ ቤቶች 18 ቢሊዮን ዶላር አገዝ ለመስጠት ከጥቂት ቀናት በፊት ቃል መግባታቸው የሚታወስ ነው። የጀርመናውያኑ ዕለታዊ ሽትሮይ ቢገር ታግብላት እቅዱን የሚደገፍ ነው ሲላወድሶታል። ይሁንና ከዚሁ እርዳታ በበለጠ ትልቅ ትኩረት ሊሰጠው የሚገባው ዋነኛ ጉዳይ ስደተኞቹ በሚመጡባቸው የአፍሪቃና የመካከለኛ ምስራቅ ሀገራት እንዲሁም ስደተኞችን በሚያስተናግዱት የአካባቢ ሀገራት የሚታየውን የሰብአዊ ሁኔታ ማሻሻል ይሆናል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተመልካች መስሪያ ቤት ዩኤንኤችሲአር ይህንን ግዙፍ ተግዳሮት አሸንፎ ለስደተኞቹ መሰረታዊ እርዳታ ማቅረብ ካልቻለ፣ በቅርቡ በመቶ ሺዎች የሚቆጠሩ ተጨማሪ ስደተኞች ወደ በለጸጉት ምዕራባውያት ሀገራት መፍለሳቸው አይቀርም። በዚህም እየተነሳ ይላል የጀርመናውያኑ ዕለታዊ ጋዜጣ ሽትሮይቢገር ታገብላት፣ የበለጸጉት ሀገራት ሊሰጡት የገቡትን የገንዘብ እርዳታ በአፋጣኝ ለዓለም አቀፉ የመንግስታት ድርጅት ማቅረብ ይጠበቅባቸዋል። በቪየና የሚወጣው የኦስትሪያ ዕለታዊ ጋዜጣ ደር ሽታንዳርድ ደግሞ በአውሮፓ ሕብረት አባል ሀገራት በወቅቱ ስለሚታየው የስደተኞች ቀውስ ተከታዩን አስተያየት በአምዱ አስፍሯል። ኦስትሪያ በብዙ ሺህ የሚቆጠሩ ስደተኞች ወደ ሀገሯ እየገቡ ያለበት ድርጊት ትልቅ ፈታኝ ሁኔታ ውስጥ ጥሏታል። በመጀመሪያ ደረጃ ችግሩ ለሀገሪቱ በፍጹም አመቺ ባልሆነ ጊዜ ነው የተከሰተው። በወቅቱ የስራ አጡ መጠን በሀገሪቱ ታሪክ እስከ ዛሬ ታይቶ የማይታወቅ ከፍተኛ ደረጃ ላይ ደርሷል። በሁለተኛ ደረጃ ደግሞ የሀገሪቱ ኢኮኖሚ እየተዳከመ ሄዷል። የስደተኞቹ በብዛት መግባት በኦስትሪያ የስራ ገበያ ላይ የሚታየውን ችግር ይበልጡን እንዳያባብሰው ማስጋቱን ጋዜጣው ጠቁሟል። በዚሁ ችግር በተለይ ከብዙ ጊዜያት ወዲህ በኦስትሪያ የሚኖሩትንና በዝቅተኞቹ የሙያ መስኮች ሊሰማሩ የሚችሉትን የውጭ ሀገር ዜጎች ይበልጥ ሊጎዳ ይችላል። እንደ ጋዜጣው ግምት ስደተኞቹ ወደ ሀገሪቱ ገቡ አልገቡ፣ የጀርመንኛ ቋንቋ ችሎታ ወይም የሙያ ስልጠና የማይጠይቁት ዝቅተኞቹ የስራ አይነቶች በቅርቡ መጥፋታቸው የማይቀር ነው። በመሆኑም ለስደተኞቹ የስራ ቦታ ይፈጠር ዘንድ የኦስትሪያ ምጣኔ ሀብት እድገት ማሳየት ግድ ይሆንበታል። ከዚሁ ጎን ለጎንም የስደተኞቹ ልጆችም ወደፊት እንደ ወላጆቻቸው ችግር እንዳይገጥማቸው የኦስትሪያ መንግስት በትምህርቱ ስርዓት ላይ ካሁኑ ተሃድሶ ቢያደርግ መልካም ይሆናል ሲል በቪየና የሚታተመው ዕለታዊው ጋዜጣ ደር ሽታንዳርድ ባቀረበው ሀሳብ የዛሬውን ዝግጅታችንን እዚህ ላይ እናበቃለን። ስለ ትኩረት በአፍሪቃ ያላችሁን አስተያየት በተለመዱት አድራሻዎቻችን ላኩልን። እስከሚቀጥለው በደህና ቆዩን።